የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ተጠባባቂ ሚኒስትሩ ዶናልድ ያማማቶ ወደ አፍሪካ የተጓዙት ዳር 25 2010 ዓ.ም ነበር። የመጀመሪያ ጉብኝታቸውን የሚያካሂዱት በሶማሊያ መቃድሾ ሲሆን የሶማሊያን የደህንነትና የመረጋጋት ሁኔታን በሚገመግመው ጉባኤ ላይ ተገኝተዋል። ቀጣዩ ጉዞቸው ወደ ኬንያ ሲሆን በኬንያ ከሲቪል ማህበረሰብና የመንግስት አካላት ጋር በኬንያ የምርጫ ጉዳይ ላይ ተወያይተው ዛሬ ደግሞ ወደ ኢትዮጵያ እንደሚያ ቀኑ የጉዞ መርሃ ግብራቸው ያብራራል። በአዲስ አበባ ከኢትዮጵያ መንግስት ባለስልጣናትና ከአፍሪካ ህብረት አመራሮች ጋር ይወያያሉ ተብሎም ይጠበቃል። በተለይም ክልላዊ ጉዳዮች በሆኑት የስደተኞች ጉዳይ፣ ሰላም ማስከበርንና ስለ ምግብ ዋስትና ይነጋገራሉ ተብሏል። ዲፕሎማቱና ልዑካኖቻቸው በኢትዮጵያ ጉብኝታቸው ስለታሰሩት የፖለቲካ እስረኞችና የጋዜጠኞችን ሰብአዊ አያያዝን በተመለከተ ይነጋገሩ ይሆን በሚል ዶቸቨለ ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መስሪያ ቤት ጥያቄ አቅርቦ ነበር። የአፍሪካ ጉዳይ ቃል አቀባዩ ሆለርስ ማሪዮን ጉዟቸውን በተመለከተ ስለ ውሏቸው በሚገኙበት ቦታ ጋዜጣዊ መግለጫ ስለሚሰጥ አሁን ምንም ማለት እንደማይችሉ በኢሜይል በሰጡኝ መልስ አብራርተዋል። ሆኖም በጉዞ ያለባቸው ማጠቃለያ ላይ ማብራሪያ እንደሚሰጥም አክለውበታል። በቀደሙት ዓመታት በኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤት የኤዥያና የአውሮፓ መምሪያ ኃላፊ እንዲሁም በጣሊያን እና በእንግሊዝ ሀገር የኢትዮጵያ ኤምባሲ ኃላፊ ሆነው ያገለገሉት ዲፕሎማቱ ዶክተር ምስማኮ አስራት ስለ ባለስልጣኑ ጉብኝት ካብራሩት ውስጥ አምባሳደር ኢራማቶ በጣም ከፍተኛ የሆነ ተሰሚነት ያለው ነው ኢትዮጵያ ውስጥ አምባሳደርም ነበር ከዚህ በፊት ከዛም በኋላ ያው በዚህ ደረጃ ላይ ቆይቷል እና ስለ የኢትዮጵያና የአሜሪካን ፖሊሲ በኢትዮጵያ ላይ እንደ ካረቀቁት አንዱ መሀል አድርጎ የሚቆጠር ነው እና እንግዲህ ሙሉ ድጋፍ የአሜሪካ መንግስት ለኢትዮጵያ መንግስት እንዳለው የተረጋገጠ ነው አሁንም ቢሆን ያንን ድጋፍ የማጠናከር በአካባቢው ያለው እንግዲህ የአሜሪካ ትልቁ ችግር አልሸባብ የተባለው በዚህ በሶማሌ ውስጥ ያለው እሱን ለማቆም የኢትዮጵያ መንግስትን ወታደር እየላከ ይረዳል። ግብጽና ኢትዮጵያ በአባይ ጉዳይ ላይ ስለሚያነሱት ክርክርም ባለስልጣኑ አንስተው ይነጋገሩ ይሆን? ሌላው ደግሞ ኢራን በዛ አካባቢ በየመንም ሆርን ኦፍ አፍሪካን በኩል ሰፋ ያለ ኢንፍሉንስ ስላላት ያንን ለመቋቋም የሚቻልበትን መንገድ ነው፣ እሱንም ማስተካከል ነው። በዛ ላይ ደግሞ በኢትዮጵያና በግብጽ መካከል በዚህ በግድቡ ምክንያት አንዳንድ መቃቃርም ካለ እሱንም ሁሉ ለማስተካከል ነው። እንግዲህ ያው ሁለቱም የአሜሪካ ድጋፍ ያላቸው ሀገሮች ስለሆኑ ይሄ ነው። ሌላ ያላቸውን ግንኙነት የማጠናከር ነው። በዛ አካባቢ ያለው ትልቁና ጠንካራው መንግስት ሆርን ኦፍ አፍሪካ የሚባል ኢትዮጵያ ነው። በህዝብም ከመቶ ሚሊዮን በላይ ያለው ህዝብ ነው። በአካባቢው ደግሞ ከብዙ ሀገሮች ጋር የሚዋሰን ነው እና ያ መንግስት ደግሞ ሀያ ስምንት አመት ሀያ ሰባት አመት በስልጣን ላይ የቆየው በከፍተኛ በአሜሪካ ድጋፍ ነው። ያ ድጋፍ ይቀጥላል። ይህን ለማጠናከር ነው የሚመስለኝ። እኔ ስለ ኢትዮጵያ የሰብአዊ መብት ጥሰትስ ይወያዩ ይሆን? በእውነቱ የሰብአዊ መብትን ጉዳይ ከፍተኛ ደረጃ የሚከታተል ሀገር አይደለም። በየጊዜው ጊዜ መግለጫ ይሰጣል እንጂ በብዙ አካባቢ የሚታየው ከፍተኛ የሆኑ ዲክቴተርሺፕ እንደ ኢትዮጵያ ያሉትን አሁንም ግብጽ ያለውን በየቦታው ያሉትን እነሱ ነው የሚደግፉት። የእነሱ ጥቅም የሚጠብቅ ሀገር እስከሆነ ድረስ ስለ ዲሞክራሲ ንግግር ከማድረግ ውጭ ከበድ ያለ ኮሚትመንት አሳይተው አያውቁም። በእውነቱ የሚያሳዝን ነው። አሁንም በኢትዮጵያ በኩል የሚያሳዩት ይሄው ነው። መግለጫ ይሰጣሉ እንጂ በዛ በኩል ምንም አይነት ተጽ ሰው ነው ወይም ገባ የሚያደርጉበት ነገር የለም። ለዶች ቨለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።